የዲደብልዩ ዜና በቅድሚያም ርዕሶቹን እንሆ። በኦሮሚያ ክልል ደቡብ ምዕራብ ሸዋ ውስጥ የኤሌክትሪክ ኃይልና ውሃ ለተከታታይ ሳምንታት በመቋረጡ ሕዝብ ለችግር መጋለጡን ነዋሪዎች አስታወቁም። ውሃና መብራቱ የተቋረጠው አንድ የኤሌክትሪክ ኃይል ማከፋፈያ በመቃጠሉ እንደሆነ ባለሥልጣናት ተናግረዋል። የቃጠሎውን ትክክለኛ ምክንያት ግን አላስታወቁም። የእስራኤል መንግሥት የጋዛ ፍልስጤሞችን መግደል ማሰቃየትና ማስራቡን እንዲያቆም የሚደረግበት ግፊያ አሁንም እንደቀጠለ ነው። የእስራኤል ጦር ጋዛን መደብደቡን ግን አላቋረጠም። የእስራኤል ወታደሮች ምዕራባዊ ዮርዳኖስ ወንዝ ዳርቻን በሚጎበኙ የውጭ ዲፕሎማቶች ላይ ተኩስ መክፈታቸው አውሮጶች አውግዘውታል። የሩሲያ ፕሬዚደንት ቭላዲሚር ፑቲን ጦራቸው በቅርቡ መልሶ የተቆጣጠራትን የኩርስክ ግዛትን ጎበኙ። የሞስኮና የኪቭ ባለሥልጣናት ለመደራደር የሚደረገው ጥረት ቀጥሏል። ውዝግብ መወቃቀሱም አላባራም። ዜናው በዝርዝርም በኦሮሚያ ክልል የደቡብ ምዕራብ ሸዋ ዞን ዋና ከተማ ወሊሶና በአካባቢው የሚገኙ በርካታ ወረዳዎች የኤሌክትሪክ ኃይልና ውሃ ለተከታታይ ሳምንታት በመቋረጡ መስሪያ ቤቶች፣ ሆቴሎች፣ ወፍጮ ቤቶችና መሰል አገልግሎት መስጫ ተቋማት ሥራ ለማቆም ተገደዋል። ወሊሶ ብቻ ከመቶ ሺህ የሚበልጥ ሕዝብ የሚኖርባት በርካታ ክልላዊና አካባቢያዊ ተቋማትና የአምቦ ዩኒቨርሲቲ ኮሌጅን የምታስተናገድ ከተማ ናት። ከአዲስ አበባ 115 ኪሎ ሜትር ግድም የምትርቀው ወሊሶ የኦሮሚያ የውሃ ቴክኖሎጂ ተቋም ወይም ኢንስቲትዩት ይገኝባታልም። ውሃና መብራት ከተቋረጠባት ግን ነዋሪዎቹ እንዳሉት ሶስተኛ ሳምንቷን አገባዳለች። ሶስት ሳምንታችን ነው። ጨለማ ውስጥ ነው ያለነው። ብዙ ሕዝብ ነው በከተማ ውስጥ ያለው። ባለሆቴሎች ኪሳራ ውስጥ ናቸው። ነጋዴ ኪሳራ ውስጥ ነው። እኛም ራሳችን ውሃ ሃይላንድ ገሰን ነው የምንጠጣው። ወፍጮ የለም፣ ውሃ የለም። ሕዝቡ ችግር ውስጥ ነው ያለው። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የውንጪም የጎሮ፣ የቱሉ ቦሎ እና በቾ፣ የኢሉ፣ የቶሌ እና ሶዶን ሶዶን ወረዳዎችም ውሃና መብራት ተቋርጦባቸዋል። የኢትዮጵያ ኤሌክትሪክ ኃይል የወሊሶ ቅርንጫፍ ኃላፊ አቶ አበራ በዳዳ እንዳሉት የኤሌክትሪክ ኃይል የተቋረጠው ለአካባቢው ኃይል የሚከፋፈልበት ማዕከል በመቃጠሉ ነው። ረብሳ ወልቅጤ ረ ጅሩ ትራንስፎርመር የሚደሙ ሳትን የችግሩ መንስኤ በወልቅጤ የሚገኘው ትልቁ ሰብስቴሽን የኤሌክትሪክ ማስተላለፊያ ትራንስፎርመር ላይ ጉዳት መድረሱ ነው። የተቃጠለው ትራንስፎርመር መቼ ልባት ያገኛል የሚለው ትንሽ ጥገናው ጥንቃቄ ስለሚፈልግ በዚያ ላይ የተሰማሩ ባለሙያዎች ስራውን ሲያጠናቅቁ ይፋ ይሆናል። የደቡብ አፍሪካ ፕሬዚደንት ሲሪያል ራማፎዛ ዛሬ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ዋይት ሀውስ ውስጥ ይነጋገራሉ። ራማፎዛ በዋሽንግተን ጉብኝታቸው መንግስታቸው የደቡብ አፍሪቃ ነጮችን ይጨቁናል የሚሉትን የፕሬዚደንት ትራምፕና የቅርብ አማካሪዎቻቸውን ተቃውሞ ለማርገብ ይጥራሉ ተብሏል። ራማፎዛ ከትራምፕ በተጨማሪ ደቡብ አፍሪካ የተወለዱትን የዓለም አንደኛ ሀብታምና የትራምፕ ዋና ደጋፊ ኤሎን ማስክንም ያነጋ ችግር ተብሎ ይጠበቃል። የደቡብ አፍሪካው መሪ የዋሽንግተን መሪዎቹን ለማባመል ሁለት የደቡብ አፍሪካ ምርጥ የጎልፍ ተጫዋቾችን እና የሀገሪቱን አንደኛ ሀብታም አስከትለው ነው ዋሽንግተን የገቡት። ትራምፕ የጎልፍ ግጥሚያ አጥብቀው ይወዳሉ ነው የሚባለው። የደቡብ ሱዳን ፕሬዝደንት ሳልቫኪር ለሀገሪቱ ገዢ ፓርቲ አዲስ ምክትል መሪ ሾሙ። ሌሎቹን ሻሩ ሳልቫ ኪር ዛሬ ባደረጉት ሹምሽር ዩናይትድ ስቴትስ ማዕቀብ የጣለችባቸውን የሀገሪቱን ሁለተኛ ምክትል ፕሬዚደንት ቤንጃሚን ቦል ሜልን የገዢው ፓርቲ የሱዳን ነጻ አውጪ ንቅናቄ ወይም ኤስፒኤልኤም ምክትል ሊቀመንበር አድርገው ሲሾሙ፣ አንጋፋውን የነፃነት ተዋጊና የቀድሞ ምክትል ፕሬዚደንት ጄምስ ዋኒን እና ሌሎች ሁለት ከፍተኛ ባለስልጣናትን ሽረዋል። የ73 ዓመቱ አዛውንት ኪር ሹምሽሩን ያደረጉት ጤናቸው ባሽቆለቆለበት ከአንጋፋው ተቃዋሚያቸው ከምክትል ፕሬዚደንት ሪያክ ማቸር ጋር የገጠሙት ውዝግብ አገሪቱን ዳግም ወደ እርስ በርስ ጦርነት ይከታታል የሚለው ስጋት ባየለበት ወቅት መሆኑ ነው። ይህ ዶይቸ ቬለ ነው። እስራኤል የጋዛ ፍልስጤማውያንን መግደል ማሰቃየትና ማስራቧን እንድታቆም የሚደረግባት ግፊት እየተጠናከረ ነው። የአውሮፓ ኅብረት ታላቅ ጥፋት ባለው በጋዛ እልቂት ምክንያት ከእስራኤል ጋር ያለው የፖለቲካና የኢኮኖሚ ግንኙነት የሚመራበትን መርህ ዳግም እንደሚያጠና አስታውቋል። የህብረቱ የውጭ ግንኙነት ኃላፊ ካያ ካላስ እንዳሉት ከህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች አብዛኞቹ ከእስራኤል ጋር ያለው ግንኙነት እንዲከለስ ይፈልጋሉ። ሮይተርስ ዜና አገልግሎት ዲፕሎማቶችን ጠቅሶ እንደዘገበው ብራስልስ፣ ቤልጅግ ውስጥ ከተሰበሰቡት ከ27ቱ ውጭ ጉዳይ ሚኒስትሮች አሥራ ሰባቱም እስራኤል ሰብዓዊ እርዳታ ማድረስን ጨምሮ የፍልስጤኖችን መሠረታዊ የሰብዓዊ መብቶች ማክበር አለባት የሚለውን ሐሳብ ይደግፋሉ። አዲሱ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ተኛም ለጋዛ ፍልስጤሞች እርዳታ እንዲደርስና ልብ ሰባሪ ያሉት ግድያ እንዲቆም ዛሬ ጠይቀዋል። ሊዮ 14ተኛ ለሳምንታዊው የቡራኬና የጸሎት ሥርዓት ለተሰበሰቡ 40 ሺ ያክል ምዕመናን እንደነገሩት ሕፃናት፣ አዛውንቶችና ሕሙማን ዋጋ እየከፈሉ ነው። ጋዛ ውስጥ ያለው ሁኔታ እጅግ በጣም አሳሳቢና አሳማሚ ነው። ተገቢው ሰብአዊ እርዳታ እንዲደርስና ሕፃናት፣ አዛውንቶችና ሕሙማን ከፍተኛ ዋጋ የሚከፍሉበት ግጭት ጥቃቱ እንዲቆም በድጋሚ እጠይቃለሁ። የእስራኤል መንግሥት ለጋዛ ሕዝብ እርዳታ እንዳይደርስ ማገዱን ከቀጠለ ብሪታንያ፣ ፈረንሳይና ካናዳ በእስራኤል ላይ እርምጃ እንደሚወስዱ ባለፈው ሰኞ አስጠንቅቀው ነበረ። ከማስጠንቀቂያው በኋላ የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግሥት የተወሰነ እርዳታ ወደ ጋዛ እንዲገባ ፈቅዷል። ይሁንና የተባበሩት መንግሥታት ድርጅት እንዳስታወቀው እርዳታው በጣም ትንሽ ነው። እሱም ቢሆን እስከ ትናንት ማታ ድረስ ለችግረኛው ሕዝብ አልተከፋፈለም። የእስራኤል ጦር ጋዛን መደብደቡን ዛሬም እንደቀጠለ ነው። የአሜሪካው ዜና አገልግሎት ኤፒ በምሕፃሩ ሐኪሞችን ጠቅሶ እንደዘገበው የእስራኤል ጦር ከትናንት ማታ እስከ ዛሬ ቀትር ድረስ ብቻ 45 ፍልስጤሞችን ገሏል። ከተገደሉት አንዱ የአንድ ሳምንት ሕፃን ነበረ። በተያያዘ ዜና የእስራኤል ወታደሮች እስራኤል በኃይል የያዘችውን የምዕራባዊ ዮርዳኖስ ወንዝ ዳርቻን ሊጎበኙ የነበሩ የውጭ ዲፕሎማቶች ላይ ዛሬ ተኩስ መክፈታቸውን የአውሮጳ መንግስታት እያወገዙት ነው። ዲፕሎማቶቹ የእስራኤል ጦር በተደጋጋሚ የሚያጠቃትን የጀኒን ከተማን ዛሬ ሲጎበኙ የእስራኤል ወታደሮች የማስጠንቀቂያ ያሉትን ተኩስ ከፍተውባቸዋል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ካያ ካላስ ዲፕሎማቶቹን ሕይወት የሚያሰጋ ያሉትን እርምጃ ተቀባይነት የሌለው ብለውታል። እስራኤል ጉዳዩን እንድታጣራ ጠይቀዋልም። የኢጣሊያ ውጭ ጉዳይ ሚኒስትር አንቶኒዮ ታያኒ በበኩላቸው እስራኤል በዲፕሎማቶቹ ላይ ተኩስ የተከፈተበትን ምክንያት በአስቸኳይ ማስረዳት አለባት ብለዋል። የስጳኝ ውጭ ጉዳይ ሚኒስቴር በበኩሉ በዲፕሎማቶቹ ላይ ተኩስ መከፈቱን አጥብቆ አውዟል። ዘግይቶ በደረሰን ዘገባ መሠረት የኢጣሊያና የፈረንሳይ ውጭ ጉዳይ ሚኒስትሮች በየሀገሮቻቸው የሚገኙ የእስራኤል አምባሳደሮችን አስጠርተው ተቃውሟቸውን ገልጠዋል፣ ማብራሪያ ጠይቀዋል። የእስራኤል ወታደሮችን እርምጃ ጀርመን፣ ቱርክና ግብፅም ዘግየት ብለው አውግዘውታል። የሩሲያ ፕሬዝደንት ቭላድሚር ፑቲን ጦራቸው ባለፈው ወር ከዩክሬን ጦር ያስለቀቀውን የኩርስክ ግዛትን ጎበኙ። የክሬምሊን ባለሥልጣናት እንዳሉት ፑቲን በግዛቱ የደረሰውን ጉዳት ተመልክተዋል። የዩክሬን ጦር የሩሲያውን ኩርስክ ግዛት አንዳንድ አካባቢዎችን ተቆጣጥሮ ባለፈው ነሐሴ ወር ነበረ የተቆጣጠረው። የሩሲያ ጦር የዩክሬን ጠላቱን አባሮ ዩክሬን ድንበር ላይ የሚገኘውን ግዛት ባለፈው ወር መልሶ መቆጣጠሩን አስታውቋል። በተያያዘ ዜና የሩሲያና የዩክሬን ባለሥልጣናት ተኩስ ለማቆም የሚያደርጉትን ድርድር የካቶሊኮቹ መንፈሳዊ ማዕከል ቫቲካን እንደምታስተናግድ የተለያዩ ወገኖች እየተናገሩ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ የሩሲያ አቻቸውን ካነጋገሩ በኋላ የሞስኮና የኪየቭ ባለስልጣናትን ለማደራደር ቫቲካን ፍላጎት እንዳላት አስታውቀው ነበረ። የኢጣሊያዋ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ ድርድሩን ለማስተናገድ ፈቃደኛ መሆናቸውን አረጋግጠውላቸዋል አረጋግጠውልኛል ኛል ብለዋል። ርሰ ሊቃነ ጳጳሳቱም ሆኑ ሌሎች የቫቲካን ባለሥልጣናት ግን እስካሁን በይፋ ያሉት ነገር የለም። በተያያዘ ዜና የዩክሬን ደጋፊዎችና የሩሲያ ውዝግብ አሁንም እንደቀጠለ ነው። ብሪታንያና ሌሎች ምዕራባውያን መንግስታት ለዩክሬን የሚሰጡትን እርዳታ ለማደናቀፍ ሩሲያም የሳይበር ጥቃት ሳትከፍታት ቀርም በማለት ሞስኮን እየወነጀሉ ነው። የጀርመኑ መራሀ መንግስት ፍሬድሪሽ ሜየርስ በበኩላቸው ድርድሩ የሚደረግ ከሆነ ከመጀመሩ በፊት ሰፊ ዝግጅት ያስፈልገዋል ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባንጻሩ የኪቭ ወዳጆች ተኩስ እንዲቆም የሚጠይቁት ለዩክሬን ተጨማሪ የጦር መሳሪያ ለማስታጠቅ ጊዜ ሊገዙ ነው በማለት ምዕራባውያን መንግስታትን ወቅሰዋል። ይህ

በኦሮሚያ ክልል ደቡብ ምዕራብ ሸዋ ውስጥ የኤሌክትሪክ ኃይልና ውሃ ለተከታታይ ሳምንታት በመቋረጡ ሕዝብ ለችግር መጋለጡን ነዋሪዎች አስታወቁም። ውሃና መብራቱ የተቋረጠው አንድ የኤሌክትሪክ ኃይል ማከፋፈያ በመቃጠሉ እንደሆነ ባለሥልጣናት አስታውቀዋል። የቃጠሎው ትክክለኛ ምክንያት ግን በይፋ አልተነገረም። የእስራኤል መንግሥት የጋዛ ፍልስጤሞችን መግደል ማሰቃየትና ማስራቡን እንዲያቆም የሚደረግበት ግፊት እንደቀጠለ ነው። የእስራኤል ጦር ጋዛን መደብደቡን ግን ዛሬም አላቋረጠም። የእስራኤል ወታደሮች የምዕራባዊ ዮርዳኖስ ወንዝ ዳርቻን በሚጎበኙ ዲፕሎማቶች ላይ ተኩስ መክፈታቸውን ደግሞ የተለያዩ ሀገራት አውግዘውታል። የሩሲያ ፕሬዚደንት ቭላድሚር ፑቲን ጦራቸው በቅርቡ መልሶ የተቆጣጠራትን የኩርስክ ግዛትን ጎበኙ። የዜናው መልእክት የስካሁኑ ነበር።